በቅድሚያም አርዕስተ ዜና። በጀርመን ሦስት የተለያዩ ግዛቶች ዛሬ ክፍለ ሀገራዊ የምክር ቤት ምርጫ ተከናወነ። የኬንያ አትሌቶች ተወካይ ኖሃን ጌኒ ሀገሪቱ የኃይል ሰጪ መድኃኒትን በተመለከተ በደረሰባት ነቀፌታ ባለሥልጣናቷ እምብዛም አልሰሩም በሚል ሥራ መልቀቃቸውን አስታወቁ። ፓኪስታን ውስጥ ብርቱ ዝናብ በመጣሉ ቢያንስ 31 ሰዎች ሲሞቱ 47 ቆሰሉ። ዜናው በዝርዝር የኬንያ አትሌቶች ተወካይ ኖሃንጌኒ ስራ ሥራ መልቀቃቸውን አስታወቁ። ተወካዩ ሥራቸውን የለቀቁት የአገሪቱ የስፖርት ባለሥልጣናት የኃይል ሰጪ መድኃኒት ማለትም ዶፒንግን በተመለከተ የሚጠበቅባቸውን አላደረጉም በሚል ነው። ኬንያ በስታዲየም ውስጥ የሚደረጉ የረዥም ርቀት ውድድሮችና በከተማ የማራቶን ፉክክሮች በዓለም ቀዳሚ ስፍራ አላት። ሆኖም ቁጥራቸው ከ40 በላይ የሚደርስ አትሌቶቿ የኃይል ሰጪ መድኃኒት በመጠቀም ባለፉት ሶስት ዓመታት ታግደውባታል። ጸረ የኃይል ሰጪ መድኃኒት ድርጅት በእንግሊዘኛ ምጻሩ ዋዳ ኬንያ እስከ መጋቢት 27 ድረስ የዶፒንግ ጉዳዮችን እንድታጣራ ጊዜ ሰጥቷታል። አለበለዚያ ኬንያ ከሪዮ ኦሎምፒክ እንደምትሰናበት አስጠንቅቋል። በጀርመን ሦስት የተለያዩ ግዛቶች ዛሬ ክፍለ አገራዊ የምክር ቤት ምርጫ ተከናወነ። በባደን ቡትንበርግ፣ በራይንላንድ ፋልስና በሳክሰን አንሃልት ግዛቶች ከአስራ ሁለት ሚሊዮን በላይ መራጮች ድምፅ እንዲሰጡ ጥሪ ደርሷቸዋል ምርጫው በጀርመን አገር ስደተኞች በገፍ ከገቡ ወዲህ የተከናወነ ትልቁ ምርጫ ነው ተብሏል የምርጫው ዘመቻ በዋናነት ያተኮረውም የጀርመን መራሂተ መንግስት አንጌላ ሜርክል ጦርነትን የሸሹ ስደተኞች ወደ ጀርመን በብዛት እንዲገቡ ባስደረገው መመሪያ ላይ ነበር የቅድመ ምርጫ መጠይቆች እንደሚያመለክቱ ከሆነ የአንጌላ ሜርክል ክርስቲያን ዲሞክራቶቹ ፓርቲ በጀርመንኛ ምጻሩ ሲዲዩ ከፍተኛ ድምፅ እንደሚያጣ ነው። በአንጻሩ አረንጓዴዎቹ ፓርቲና አማራጭ ለጀርመን የተሰኘው ብሔርተኛ ቀኝ ፓርቲ ከበፊቱ የተሻለ ድምፅ ሊያገኙ ይችላሉ ተብሏል። መራሒተ መንግሥት አንጌላ ሜርክል ትናንት የምርጫ ዘመቻ ሲያከናውኑ ነበር። ሜርክል በባደን ቡትንበርግ ተገኝተው ባደረጉት ንግግር ፍልሰትን እንደሚቀንሱ ስራና ገቢ ፍለጋ ጀርመን የመጡ ስደተኞችንም ከሀገር እንደሚያሰናብቱ ዝተዋል። ሆኖም ጦርነትን በመሸሽ የገቡ ስደተኞችን በተመለከተ ቀደም ሲል ያወጡት መመሪያን ትክክለኛነት አስረግጠው ተናግሯል። ጀርመን የበለጸገች ሀገር በመሆኗ አደጋ ላይ ለሚገኙ መጠጊያ የመስጠት ግዴታ አለባት ብሏል። ፓኪስታን ውስጥ ብርቱ ዝናብ በመጣሉ ቢያንስ 31 ሰዎች ሲሞቱ 47 ቆሰሉ። የአገሪቱ የአደጋ መከላከያ መስሪያ ቤት እንዳስታወቀው ከሆነ 53 ቤቶች ደግሞ ጉዳት ደርሶባቸዋል። ከሟቾቹ መካከል አምስቱ ኦርካዛይ በተሰኘው ግዛት የድንጋይ ከሰል አውጪዎች ናቸው። የሞቱትም የድንጋይ ከሰሉ የሚገኝበት ጉድጓድ በዶፉ ምክንያት በመደርመሱ ነው። 26 የድንጋይ ከሰል አውጪዎች ከጉድጓዱ ከነ ህይወታቸው መውጣታቸው ተገልጧል። ሌሎች ሁለት ሰራተኞች ግን የተደረመሰው ጉድጓድ ውስጥ መውጫ አጥተው እንደሚገኙ ተዘግቧል። የፓኪስታን የአየር ንብረት ትንቢያ አገልግሎት መስሪያ ቤት በሚቀጥሉት 24 ሰዓታትም መውረዱ ይቀጥላል ያለው ዝናብ ጎርፍ ሊያስከትልም እንደሚችል ተንቢዋል። ይህ ዶች ቬሌ ሬዲዮ ጣቢያ ነው። ደቡብ የመን ውስጥ አልቃይዳ በተከፈተው የማጥቃት ዘመቻ ቢያንስ 19 ሰዎች መገደላቸውን የአይንማኞችና ማኞችና የህክምና ሠራተኞች ተናገሩ። የጸጥታ ኃይላት በእስልምና አክራሪ ታጣቂዎች ቁጥጥር ስር የምትገኘው ማንሱራን ለመያዝ በሰነዘሩት ጥቃት የአረብ አገራት ወታደራዊ ጥምረት የአየር ኃይል እገዛ እንደተደረገላቸው ተገልጧል። በውጊያው 17 የአልቃይዳ አባላትና ሁለት ፖሊሶች መገደላቸው ተዘግቧል። የመን ውስጥ የሱኒ እስልምና ተከታዩ ፕሬዚዳንት አብድራቦ ማንሱር ሃዲ ወታደሮች ከሺያ ተከታይ አማጽያንና ከእነሱ ጋር የተጣምረው ራሱን እስላማዊ መንግስት እያለ የሚጠራው ቡድን ማለትም አይኤስ ታጣቂዎችን ይፋለማሉ። የመንግስት ታማኞች ደግሞ በሳውዲ አረቢያ በሚመራው ወታደራዊ ጥምረት እገዛ ይደረግላቸዋል። እንደተባበሩት መንግስታት ድርጅት መረጃ ከሆነ ካለፈው ዓመት መጋቢት ወር አንስቶ ከ6100 በላይ ሰዎች በጦርነቱ ተገድሏል። የሱሪያ የሰላም ንግግር ሰኞ ጄኔቭ ውስጥ ዳግም ከመጀመሩ በፊት የተኩስ አቆም ስምምነቱ እንዲከበር የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ከፈረንሳይ መዲና ፓሪስ ሆነው አሳሰቡ። ፓሪስ ውስጥ የምዕራብ አገራት ውጭ ጉዳይ ሚኒስትሮች ስብሰባ ላይ የተገኙት ጆን ኬሪ ሁሉም ተፋላሚ ኃይላት የተኩስ አቆም ስምምነቱን አክብረው የእርዳታ አቅርቦቱ ላይ እገዛ እንዲያደርጉም አስገንዝበዋል። ለፖለቲካዊ ሽግግር አጋዥ የሆነው የድርድር ሂደት ላይም ተሳታፊ እንዲሆኑ ጠይቋል። የሶሪያ መንግስትም ሆነ ተጣማሪዎቹ መስመሩን ማለፍ እንችላለን ብለው ካሰቡ ተሳስቷል ሲሉ ጆን ኬሪ አስጠንቅቋል። በፓሪሱ የውጭ ጉዳይ ሚኒስትሮች ስብሰባ ከጆን ኬሪ በተጨማሪ የፈረንሳዩ ውጭ ጉዳይ ሚኒስትር ዥን ማርክ ኦሮና፣ የጀርመኗቻቸው ፍራንክ ቫልተር ሽታይንማየርም ተገኝቷል። ይህ ከራይን ወንዝ አቅራቢያ የሚተላለፈው ቦን ከተማ የሚገኘው ዶች ቬሌ ሬዲዮ ጣቢያ ነው። ዜናውን ለማጠቃለል አርስተ ዜናውን በድጋሚ እናሰማለን። በጀርመን ሦስት የተለያዩ ግዛቶች ዛሬ ክፍለ ሀገራዊ የምክር ቤት ምርጫ ተከናወነ። የኬንያ አትሌቶች ተወካይ ኖሃ ንጌኒ ሀገሪቱ የኃይል ሰጪ መድኃኒትን በተመለከተ በደረሰባት ነቀፌታ ባለሥልጣናቷ እምብዛም አልሰሩም በሚል ሥራ መልቀቃቸውን አስታወቁ። ፓኪስታን ውስጥ ብርቱ ዝናብ በመጣሉ ቢያንስ 31 ሰዎች ሲሞቱ 47 ቆሰሉ። ዜናው በዚሁ አበቃ።